ብፁዕ አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ አውስትራሊያና ኒው ዚላንድ አህጉረ ስብከት ሊቀ ጳጳስ በኢትዮጵያ መንግስት በኩል የኮሮና ቫይረስ ወረርሽኝን ለመቋቋም የእርዳታ ጥሪ ያቀርበዋል። በአገር ውስጥም ሆነ በመላው ዓለም ላሉ ኢትዮጵያውያን ወገኖች አውስትራሊያና ኒው ዚላንድ በሚኖሩ ኢትዮጵያውያን ኦርቶዶክስ እምነት ተከታዮች ዘንድ እናንተ ግብረ ምላሽ ምንድን ነው? ምን ከውናችኋል እስካሁን? በጣም እናመሰግናለን። እግዚአብሔር ይስጥልኝ። ክብር ምስጋና ለአምላካችን ይሆንልን። እግዚአብሔር ይስጥልኝ ይህን ድል ስለፈቀዳችሁልኝ በእግዚአብሔር ስም አመሰግናለሁ። ምንድን ነው የሆነው? ይሄ ነገር ሲነሳ ያው የሀገራችን ድህነትም በማየት የህዝቡንም ችግር በማየት ህዝቡን አጠቃላይ በዚህ ያለ ኦርቶዶክስ ክርስቲያኑን የአብይ ጾምን ቁርስ ብትሰጡ ጥሩ ነው ብለን ሀሳብ አቀረብነ በሚገርም ሁኔታ ሰው አጸፋ ሰጠ። እኛ ከጠበቅነው በላይ እኛ ምንድን ነው ብለን ነበር አንድ ቬንትሌተር መግዛት በዚህ በሀገረ ስብከቱ ስም ብለን ነበረ። ግን እዚያ በላይ ወደ ሰላሳ ሰባት ሺ ሁለት መቶ ምናምን የዚህ ሀገር ዶላር ሰጡ። ዛሬ ገቢ አድርገን ለዚያ በተሰጠን አካውንት መሰረት ያ እዚያ ያለው የሂሳብ ሰውም ደርሶናል ብሎ ታንኪ ብሎ ልኮልናል። ይደርሶናል። ግን ደብዳቤ ምናምን ይጽፋል ብዬ አስባለሁ። እና ህዝቡ ከምንጠብቀው በላይ ነው አስተዋጽኦ ያደረገው። እግዚአብሔር እናመሰግናለን። ይሄ እንግዲህ በእኛ በኦርቶዶክሱ ብቻ ነው። ሌሎቹ ደግሞ በሌላም አድርገዋል። ግን እንደገና የኦርቶዶክስ ክርስቲያን አማኞችም በመንግስት በኩል በኤምባሲ በኩል የተጠየቁትንም እንደዚሁ እንደ ኢትዮጵያዊ ረድተዋል። ይሄ እንደ ክርስትናቸው ነው እንደ ክርስቲያን ነው ይሄንን ያደረጉት። የክርስቲያን ግዴታቸውን የክርስትና ግዴታቸውን ነው የተወጡት። ቁርሳቸውን ስላልበሉ ቁርሳቸውን ነው በአግባቡ የሰጡት። ግን ለእርዳታ ደግሞ በመንግስት ደረጃ ካህናቱ ጭምር ሳይቀሩ እርዳታ ሰጥተዋል ማለት ነው። ስለዚህ በሁለት መልክ ነው እዚህ ሀገር ያለው ህዝብ የረዳው ማለት ነው። ኢትዮጵያውያን ለኢትዮጵያውያን ሁሌም አንዳቸው ለአንዳቸው በመድረስ የታወቁ ናቸው። በሀዘንም ጊዜ ሆነ እንዲህ ባለ በከፋ ወቅት በእርሶ በኩል በምእመናኑ ምን አይነት ጥሪ ነበር ያደረጋችሁት? የኮሮና ቫይረስ ወረርሽኝን አስመልክቶ በምእመናኑስ በኩል ምን አይነት ምላሾች አሉ? በእርግጥ ከገንዘቡ በስተቀር ገር፣ ፍቅር፣ ስሜትም ሆነ እንደዚሁ ከክርስትና እምነት ተከታይነት አኳያ እንዴት ነበር ስሜታቸውን ገልጠው የነበረው ሆለና በጣም ግሩም የሆነ ጥያቄ ነው። ምንድን ነው እኛ ያስተላለፍነው፣ እንደሚታወቀው አሁን በቤተ ክርስቲያን ተገኝተን አምልኮ አንሰጥም። አምልኮ በኦንላይን አምስት ስድስት ካህናት በየቤተ ክርስቲያኑ ሆኖ ነው እና በዚህ በፌስቡክ አጸፋ ይሰጣሉ፣ አገልግሎቱንም ጥሪውንም እና እኛ ያደረግነው ጥሪ እንደተባለው የኢትዮጵያ ደሃ ሀገር ናት። ሀብታሞቹ ያልቻሉት የኢትዮጵያ መንግስት እና የኢትዮጵያ ሕዝብ አይችለውም ግን ሀዘኔታችን ለመግለጽ አንድ ነገር ማድረግ ነው። ሀዘንን መግለጽ ብቻ ነው እንጂ ሬዴ ይሄ ገንዘቡ ይሆን ይህን ያህል ይሆናል ብለንም አልነበረ። ሀዘናችሁን ግለጡ እና በእንባ ነው፣ እንባ እያፈሰሱ ነው አጸፋ የሚሰጡት በእንባ ነው። እኛም ከልባችን አዝነን እየጸለይን እግዚኦ እያልን ያው አንድ ወር ሁኖናል። የትንሣኤ ዕለት እንኳን ሳይቀር ምህላ ይዘን ነው የዘለቅነው። ምክንያቱም ክፉ ቀን ስለሆነ ይህን ክፉ ቀን እግዚአብሔር እንዲያሳልፈው በዚህ ክፉ ቀን ደግሞ ያለ የተረፈንን ሳይሆን ካለን መካፈል በሚል ነው የሰጠናቸው። እነሱ እግዚአብሔር በእውነት ይባርካቸው ያላቸውን ነው የሰጡት፣ ካላቸው ሳይሆን ያላቸውን ያላቸውን ነው። በእንባ እና በደስታ ከጠበቅ ነው በላይ እኔ እንጃ ለቁርስ አምስት መቶ ብር በሁለት ወር የሚያወጣ የለም ግን እንደዛ ነው። አራት መቶ አምስት መቶ ሁለት መቶ እንደዚያ ነው የሰጡት እና አምስት ስድስት ቤተ ክርስቲያኖች ናቸው። ወደ ሰላሳ ሰባት ሺህ ብዙ ብር ነው በጣም ክርስቲያኑ ብቻ አራ ምናልባት ሲድኒ ብሪዝበን፣ እና እዚህ መልበርን አራቱ ቤተ ክርስቲያኖች ናቸው። እና እነዚህ ናቸው ይህንን ያደረጉት እና በጣም በሚገርም በሚገርም የልብ የልብ ስጦታ ነው። በልግስና ነው የምንለው ልግስና ነው። በሚገርም ልግስና ነው ያደረጉትና ሕዝቡ በእንባ በደስታ እናም ደግሞ በልግስና ነው ያደረገው ይህንን ነገር እና በጣም የሚገርም ነው። እግዚአብሔርን ነው የምናመሰግነው። እና በየቀኑ የደረሰበትን እንነግራቸዋለን። ዛሬ እዚህ ደርሷል፣ ዛሬ እዚህ ደርሷል ዛሬ እንላቸዋለን። ልክ ሰላሳ ሰባት ሺ ደርስ አሁን እንግዲህ እንልካለን ስንላቸው፣ ትናንት ነው የቆመው በነገራችን ላይ ዛሬ ልከናል። ዛሬ እንግዲህ ደግሞ ደረሰኙን በፌስቡካችን እንለጥፋለን ማለት ነው። ለዚህ ነው እናንተንም እንደ ምስጋና እንድናቀርብ ነው እናንተ የሚጠይቃችሁን ማለት ነው። በዚህ አጋጣሚ በጣም ነው የማመሰግነው። እንዳሉት እውነት ነው ሐዘኔታውም ሆነ ዋይታው፣ ለቅሶው፣ የህዝቡም እንባ እንደዚሁ ክርስቲያኑ እምነት ተከታዮች ዘንድ ለአምላካቸው ደርሶ ኢትዮጵያን እንደሚታደግ ተስፋ እናደርጋለን። ምሕላ እንዳሉት ለአንድ ወራት ያህል ቀጥሏል። እስከ መቼ ድረስ ነው የሚዘልቀው? በእናንተ እቅድ እስከ መቼ ለመቀጠል ነው ሐሳባችሁ? በሲኖዶሱ የተወሰነው እስከ ሀያ ስምንት ቀን ድረስ ነው። ግንቦት ሀያ ስምንት በኛ ሀገር አቆጣጠር ግን እንደው እኔም በግል ከጠየቀኝ እኔ አሁንም እስከ ይሄ ይሄ ቀን እስከሚያበቃ ድረስ እናደርጋለን። ግን አሁንም የሲኖዶሱን ትዛዝ ከጨረስን በኋላ ሮብና አርብ በየሳምንቱ ምህላው ይቀጥላል፣ ትምህርቱም ይቀጥላል እና ትምህርት ብቻ ሳይሆን እንደሚታወቀው በዚህ ችግር አሁን ሰው ከቤት ውስጥ ስለሆነ ያለው በብዛት ችግር ያለባቸውንም እንደዚሁ ትምህርትም ስለምንሰጥ በትምህርቱም ሰው እንዲጥናና ጭምር ስለምንፈልግ ነው፣ እና እኛ እንቀጥላለን ሮብና አርብ። ምናልባት ሲኖዶሱም የአዲስ አበባውም ሲኖዶስ ምናልባት የኢትዮጵያ ኦርቶዶክስ አር ቤተ ክርስቲያን ቅዱስ ሲኖዶስ ዋናው ይህንንም እንደገና እንዲቀጥልም ይላል ብለን እናስባለን። ካልቀጥልም እኛ ሮብና አርብ እንቀጥለዋለን ማለት ነው። ያሁኑ ግን የሚያልቀው ግንቦት ሀያ ስምንት በኢትዮጵያ አቆጣጠር ነው። እንደገለጡት ከ37200 አውስትራሊያ ዶላርስ በላይ ወደ ኢትዮጵያ ይተልከዋል። ያም መድረሱ ተረጋግጧል። ይህንን ላደረጉ ወገኖች በዚህ አጋጣሚ የእናንተ ምስጋና ምን ይሆናል? ለሌሎች ኢትዮጵያውያን ወገኖችስ አውስትራሊያም ሆነ ኒውዚላንድ ወይም በመላው ዓለም ላሉትስ አርአያነታቸው ምን ያህል በጎ አስተዋጽኦ ይኖረዋል? ይላሉ ነው። ሰላሳ ሰባት ሺህ ነው። ይሄ በጣም አንደኛ ቃል የለም። ይህን የማመሰግንበት የኛ ቃላችን በጣም ትንሽ ነው ምስጋና ብቻ ነው የሚለው እና ቃል ስለሌለ እጅግ በጣም በከበረ ትህትናና አክብሮትኛ ምስጋና አቀርባለሁ። ይህንን ላደረጉ ይህንን ላላደረጉ ደግሞ የምመክረው ምክር ብዙ ነገር አይደለም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በዓመት ከሰባት በላይ አጽዋማት አሉን። እንደውም የፈቃዱ ጾም ሲጨመር ስምንት ይሆናል ጥየንም ጭምር ስንጨምረው ማለት ነው። እና በነዚህ የጾማት ውስጥ ኦልሞስት ወደ ሁለት መቶ ቀኖች አሉ። በአመት ውስጥ ምናልባትም መቶ ሀምሳ ቀኖች ሊኖሩ ይችላሉ። የነዚህን መቶ ሀምሳ ቀኖች ቁርሳችን ብቻ የተውነውን ለአምላካችን ክብር የተውነውን ቁርሳችን ብቻ እንኳን ብናደርግ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ሳይሆን በኢትዮጵያ ያሉ ችግረኞችን በሙሉ ያቃለላል ችግር እና መልእክት ማስተላልፈው ለእግዚአብሔር ክብር የተዋችሁትን መንፈሳዊ ነገር ይሄ መንፈሳዊ መስዋዕት ነው። ጾም ማለት መንፈሳዊ መስዋዕት ማቅረብ ነው ለእግዚአብሔር። ያንን ቁርሳችሁን ብትተው ብትሰጡ የኢትዮጵያን ችግረኞች ይሄ ጎዳና የሚተዳደሩትን ችግረኞችን ማቃለል ይቻላል፣ ሆስፒታል መክፈት ይቻላል። ብዙ ነው። የኢትዮጵያ ምዕመናን ብዙዎች ናቸው። ወደ ስልሳ ሚሊየን የተባለው እንደ ሀያው ሚሊየን እንኳን ቢጾም ሀያ ሚሊየን በሁለት ዶላር እንኳን ብናባዛው እና በመቶ ሀምሳ ብናባዛው ቢሊየን ነው የሚሆነው። እና በጣም ቀላል ግን ደግሞ ሲሰበሰብ ብዙ የሆነ ነገር ስለሆነ ይህንን ሰው ቢለማመድ ደስ ይለናል። እዚህ ምስራቅ አውስትራሊያ የሚኖሩ ክርስቲያኖች ይህንን ነው ያደረጉት። ለእግዚአብሔር ክብር ጾማቸውን ጾም ጾሞ የተዉትን ለእግዚአብሔር ክብር አደረጉት። ያ የተዉት ደግሞ እውነት እንነጋገር ከተባለ ብዙ ነው። አሁን ወደዚያ ሲመነዘር ምናልባት ከሰባት መቶ ሺህ በላይ የኢትዮጵያ ብር ነው የሚሆነው። ይሄ ቀላል ብር አይደለም ለድሃ ሀገር ግን እኛ ቁርሳችን ብቻ ነው የተው ነው። ምናልባት መቶ ሁለት መቶ ብር ሁለት መቶ የዚህ ሀገር ዶላር ነው የሚሆነው። እና ይሄ ትልቅ ነገር ስለሆነ ሰው ይህንን ቢለማመድ፣ ኦርቶዶክሳውያን ይህን ቢለማመዱ፣ አንደኛ ለእግዚአብሔር ክብር ነው፣ ሁለተኛ ሰውን እንረዳለን፣ ሶስተኛ እኛም ታማኞች እንሆናለን። እነዚህም ማድረግ እንችላለን ብዬ አስባለሁ እንደሚያውቁት ኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጥንት ከምስረተዋ ጀምሮ ለታረዙት ማልበስ ለተራቡት ማጉረስ፣ እንደዚሁም ድንገተኛ ደራሽ ለሆኑ ነገሮች ሁሌም እጇን መዘርጋት እና እንባዎችን ማበስ አዲስ ነገር አይደለም፣ ክርስቲያናዊ ተግባሯ ነው። በየዕለቱ መድረግም ያለባት ነው። የምታደርገውንም ነገር አትመጻደቅም። ይህ ሆኖ ግን እንደሚያውቁት እዚህ ሀገር እያንዳንዱ ቤተ ክርስቲያኖችም ሆነ ቤተ መስጊዶች የበጎ አድራጎት ድርጅት በስሯቻቸው አላቸው እዚሁም ላሉት ለተራቡ፣ ለተጠሙ፣ ለታረዙ ሁሉ እንዲሁ ድጋፋቸውን ያደርጋሉ። አሁን ከዚህ የወረርሽኙ መዋጮ በአውስትራሊያ ና ኒውዚላንድ ያለው ኢትዮጵያ ኦርቶዶክስ ቤተ ክርስቲያን ምን ተምራለች? በጎ አድራጎት ተግባሯን በቋሚነት ለመቀጠል ከዚህ የተወሰደ ትምህርት አለ? በጣም ጥሩ ጥያቄ ነው ወንድም። በጣም እግዚአብሔር ይስጥልኝ። አሁን የምለው ይሄ ነው። አሁን ምዕራባውያኖቹ እና ሌሎቹ ትንሽ ነገር ነው እንዳልኩት፣ የተውትን ነገር ትንሽ ነገር ነው የሚሰበስቡት። የእኛ ይሄ አሁን የምለው ነገር ይሄ የቁርስ አካውንት ተብሎ ቢከፈት እኛ የከፈተነው እንደዚያ ነው። አካውንት የቁርስ አካውንት ተብሎ ቢከፈት ይሄ አጠቃላይ ብዙ ነገሮችን የሚሰራ የበጎ አድራጎት ድርጅት ነው። ይሄ አስተምሮናል። አሁን እኛ እንግዲህ ይህን አካውንት ከፍተነዋል። ወደፊት በጎ አድራጊም ሲገኝ ምንም ሲል በዚህ ውስጥ እናደርጋለን። እንዲያውም እግዚአብሔር ከረዳን ወደፊት በሀገረ ስብከቱ ስር አንድ የበጎ አድራጎት ኮሚቴ ይኖረናል እና በጎ አድራጎት የሚያደርጉ ወደፊት እንደዚያ እንዲያደርጉ። ኢትዮጵያም ቢሆን የልማትና ክርስቲያናዊ ተራድኦ መምሪያ የሚባል አለ። እርግጥ ነው ከውጭ የሚሄድን እንትን ነው እንትን የሚያከፋፍለው። ግን ያ በሀገር ውስጥ ያሉ ረጆችን እንዲያሰባስብና እንዳልኩት፣ ያሁን የቁርስ አካውንት የቁርስ ባንክ ቁጥር ተከፍቶ አጠቃላይ የምዕመናኑ በዚህ ያንን የሚያስተባብር በጎ አድራጎት ቢኖር ከፍተኛ የሆነ ነገር ይሆናል ብለን እናስባለን እና አስተምሮናል። ይሄ ነገር አስተምሮናል። እንዲያውም አሁን ኢትዮጵያ እንደሚታወቀው ቤተ ክርስቲያን ሰው አይሄድም። ቤተ ክርስቲያን ሳይሄድ ሲቀር ቤተ ክርስቲያን ሲሄድ ብቻ ነው ለቤተ ክርስቲያን አስተዋጽኦ የሚያደርገው ለአገልግሎት የሚሆነውም። እንዲያውም የአገልጋዮችም ችግር አለ። የአገልጋዮች ምግብም ችግር አለ የሚል ነገር እሰማለሁ። አሁን ምክንያቱም ዝግጅት አላደረግንም። ስለዚህ አሁን ወደፊት ግን ይሄ ነገር በጣም ስላስተማረን የሚወጣው ገንዘብ ብዙ ነው። የሚሰጠው ነገር ብዙ ነው። ነገር ግን በፕላንና በእቅድ እንዲሆን ይሄ ትልቅ ትምህርት አስተምሮናል ብዬ አስባለሁ። አሁንም እንደምለው በዚህ በቁርሱ እንኳን ብንጀምረው ብዙ ነገር መፍትሄ ይሰጣል ብዬ አስባለሁ። ብፁዕ አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከት ሊቀጳጳስ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር አክብርልኝ። እንደገና አሁንም ስጦታ የሰጡትን እግዚአብሔር በሰፊ ውስጥልን በቤታቸውን በበረከት ይባርክልን። እናንተም አገልግሎታችሁን ይባርክላችሁ። የኢትዮጵያ አምላክ ይባርካችሁ። ከማህበረሰብ ለማህበረሰብ